እንደምን አመሻችሁ። የጋቢና ቪኦኤ አድማጮች፣ የዛሬ ዕለተ ሐሙስ ሚያዝያ 22 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። አብራችሁን ካመሻችሁ በአይነቱ የመጀመሪያ የሆነ ሰዎች ከቤታቸው ሆነው ስለሚሳተፉበት የበይነ መረብ ሩጫ ትሰማላችሁ። በዙም ላይ የሚሳተፉ አንድ ሺህ ሰዎች ይኖራሉ። ቴክኖሎጂ የሚፈቅደው ያ ስለሆነ የተቀረው ነው ደግሞ በፌስቡክ እና በዩቲዩብ የምንሳተፍበት ነው የሚሆነው። የሰማችኋቸው የሩጫው አስተባባሪ የሆኑት የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ ነበሩ። በምሽቱ ይዘነዋል። በሌላ በኩል ኢትዮጵያ ለረዥም አመታት አግዳ የቆየችውን የእንስሳትና በእጽዋት ላይ የሚካሄድ የዘረመን ለውጥ ቅይስ አካል ጂኤምኦ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ተከትሎ መነጋገሪያ ርዕስ ሆኗል። በአጠቃላይ ገበሬው ዋናውን ትርፍ ለዘር ግዢና ለግብዓት አቅርቦት ያወጣውና ባዶጁን ይቀራል የመጨረሻው አሸናፊ ኮርፖሬቶች ይሆናሉ። የሰማችኋቸው በፊንላንድ ሄልሲንኪ የግብርና ተመራማሪ የሆኑት ዶክተር ክፍለ ማርያም የኋላን ነበር። አብራችሁን ከቆያችሁ ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ዘልቃለሁ። በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ይዞ ሀብታሙ ስዩም ይጠበቃችኋል። አመሰግናለሁ ኤደን። ባለፉት አራት ሰዓታት ውስጥ በተደረገው 1408 የላቦራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 131 ደርሰዋል። በዛሬው ዕለት ቫይረሱ የተገኘባቸው ግለሰብ በባህር ዳር የሚኖሩና በቫይረሱ ከተያዘ ሰው ጋር ንክኪ ያላቸው የ45 ዓመት ሴት መሆናቸውን የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በኢትዮጵያ በአጠቃላይ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 17842 ደርሷል። በአሁኑ ሰዓት 67 የኮቪድ-19 ታማሚዎች በማዕከሎች ውስጥ እያገገሙ ያሉ ሲሆን፣ ምንም አይነት ጽኑ ህሙማን አለመኖራቸውም ተገልጸዋል። በደቡብ ክልል ሰሞኑን የጣለው ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍና ናዳ ከ6000 በላይ ዜጎችን ለአስቸኳይ የሰብአዊ ድጋፍ እንደዳረጋቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የተቋሙ ምክትል ኮሚሽነር አቶ አበራ ዊላ ለተፈጥሮ አደጋው መከሰት መንሻው የተፈጥሮ ሀብት አያያዝ ጉድለት መሆኑን ጠቅሰው የመሬት አጠቃቀም ፖሊሲ ያለመኖሩ ችግሩን አባብሰዋል ብለዋል። ዘገባው የዮናታን ዘብዲዮስ ነው። ቻይና ዘንድሮ በሚደረገው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ የመግባት ፍላጎት እንደሌላት አስታወቀች። ፕሬዚደንት ዶናልድ ትራምፕ በትናንትናው ዕለት ለሮይተርስ የዜና አውታር ቻይና በምርጫው እንዲሸነፍ ማናቸውንም ነገር ታደርጋለች ብለዋል። ቻይና ተቀናቃኛቸው ጆ ባይደን ቢያሸንፉ እንደምትመርጥ የተናገሩት ትራምፕ፣ ለዚህ ምክንያቱ ደግሞ እሳቸው በቻይና ላይ የጣሉትን የንግድና የቀረጥ መሰል ጫና ባይደን እንደሚያላሉት ቻይና ስለምታመን መሆኑን ጠቁመዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጂንግ ዥዋንግ በበኩላቸው የዩናይትድ ስቴትስ ምርጫ የዩናይትድ ስቴትስ የውስጥ ጉዳይ መሆኑን ደጋግመን አሳውቀናል። ቻይና ጣልቃ ለመግባት ፍላጎት የላትም ብለዋል። አክለውም በተመሳሳይ የዩናይትድ ስቴትስ ሕዝቦች ቻይናን ወደ ምርጫ ፖለቲካ እንደማይጎትቷት ተስፋልን ብለዋል። ሁለት የተባበሩት መንግስታት ድርጅት ተቋማት ዓለም አቀፉ ማህበረሰብ ትምህርት ቤቶች በኮቪድ-19 ሰበብ በዓለም አቀፍ ደረጃ በመዘጋታቸው የምግብ እርዳታ ማግኘት ያልቻሉ 37 ሚሊዮን ህፃናትን ከረሃብና ከተዛነፈ የአመጋገብ ስርዓት እንዲታደጋቸው ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የትምህርት ቤቶች የምገባ መርሃ ግብር በተለይ በደሃ ሀገራት ለሚገኙ ሴቶች በእጅጉ አስፈላጊ ነው። ለዚህ ምክንያቱ ደግሞ አቅም ያነሳቸው ወላጆች ምግብ ያገኙ ዘንድ ተማሪዎቹን ወደ ትምህርት ቤቶች በሚልኳቸው ወቅት ከቤት ውስጥ ኃላፊነትና ያለ ዕድሜ ጋብቻ እንዲርቁ ስለሚያግዝ መሆኑንም ጠቁመዋል። በሚሊዮኖች ለሚቆጠሩ በዓለም ላይ ለሚኖሩ ሕፃናት ከትምህርት ቤታቸው የሚያገኙት ምግብ በቀን የሚያገኙት ብቸኛው ምግብ ነው ያሉት የዓለም ምግብ መርሃ ግብር ኃላፊ ዴቪድ ቤዝሌይ፣ ካለዚህ ምግብ ሕፃናቱ ይራባሉ፣ የመታመም ከትምህርት የማቋረጥና ከድህነት የማምለጥ መልካም ዕድላቸውም አደጋ ይጋረጥበታል ይህ የጤና ወረርሽኝ ወደ ረሃብ አደጋ ከመለወጡ በፊት አሁኑኑ እርምጃ መውሰድ ይጠበቅብናል ሲሉ አሳስበዋል። አድማጮች፣ ለአሁኑ ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ አመሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። የኮቪድ 19 ስርጭት ለመቆጣጠር የብዙሀን ርብርብ አስፈልጓል። በዚህ ርብርብ ውስጥ ተሳታፊ የሆኑ ወጣቶች እየሰጧቸው ስላላቸው የበጎ አድራጎት አገልግሎቶች ከዚህ ቀደም በተለያዩ ፕሮግራሞቻችን አስደምጠናቸዋል። እነዚህ የበጎ አድራጎት እንቅስቃሴዎች በሌሎች ወጣቶች አይን ሲመዘኑ ምን ይመስላሉ? ለወደፊቱስ አድገውና ተስፋፍተው እንዲቀጥሉ ምን መደረግ አለበት? ናኮር መልካ እነዚህን ጥያቄዎች ይዞ ከሶስት ወጣቶች ጋር ተወያይቷል። ተወያዮቹ እርስ በርስ ከሚያስተዋውቁበት ይጀመራል። የወለጋ ዩኒቨርሲቲ የፋርማሲ ትምህርት ክፍል መምህር ሲሆን ፋርማሲስትም ነው። በኮሮና ሮሽኝ አስቀድሞ ለመከላከል የሚደረገውን የበጎ ፍቃደኝነት ተግባር በሁሎ ጉድሮ አካባቢ ለስፋት ሲያካሂድ የነበረ ትልቅ ወጣት ነው ማለት ነው። ዲኔኑስ በለዲ በለዲ ሸንተማት ትባላለች የአዲስ አበባ ነዋሪ ናት። ባለፈው በአምቦ በኮሮና ምክንያት መስራት ለማይችሉ ሰዎች ለሀምሳ ሰዎች ማለት ነው ለአንዳንዳቸው ሁለት ሺህ ብር አጠቃላይ ከመቶ ሺህ ብር በላይ በበጎ ፈቃደኝነት ያደረገች ውዷ በጎ አድራጊ ናት። በጣም ደስ ይላል። እኔ ደግሞ አክመል ሽፋን ላስተዋውቅ። አክመል ሽፋ የነቀምቴ ከተማ ነዋሪ ሲሆን በተለያዩ የበጎ ፈቃድ አገልግሎቶች ከዚህ ቀደም ሲሳተፍ ነበር። በዚህ ከኮሮና ጋርም ተያይዞ አገልግሎቱን ለማበረከት ዝግጅት ላይ እንዳለ ነግሮኛል። ሶስታችሁንም በአድማጮች ስም እያመሰገንኩ ወደ ውይይታችን እንገባለን። 2019 በቻይና ሁዋን ግዛት ተነሳ የተባለውን የኮቪድ-19 ኮሮና ወረርሽኝን በተመለከተ በኢትዮጵያ ወጣቶች ለበጎ ፈቃድ አገልግሎት የሰጡት ምላሽ ምን ይመስላል? ምን ታዘባችሁ? ከጂኔኑ ስልነሳ ብዙ ወጣቶች ማጆሪቲው ሪስፖንድ አርጎ ማለት ነው። ነገሩን በደንብ አይቶ ተገንዝቦ ባለው ሪስፖንሳቸው አሪፍ ማለት ይችላለሁ። በራሴ ማለት ባየሁት ነገር አንዳንድ ወጣቶች ጋር ደግሞ ኔግሊዝንስ ችግሮች ይኖረዋሉ። አሉ ብዙ ወጣቶች ሪስፖንድ አድርጎ እየሰሩ ነበረ፣ በእጅ መታጠብ፣ በማስተማር በብዙ ምክንያት በብዙ ቦታዎች እየሰሩ ነበረ። ግን አንዳንድ ወጣቶች ደግሞ ሪስፖንሱ ሎ ማለት ይችላሉ። አንዳንድ ወጣቶች በሽታ ወጣትና ይዘን፣ ሁለተኛ ደግሞ ወደ ሪሊጅን ወስዶ እኛ ኢትዮጵያን ወይ ደግሞ እነዚህ ጥቁር ህዝብና ይዘን፣ ሶስተኛው ደግሞ አንዳንድ ወጣቶች ደግሞ ብዙ ቦታትና የነበረው ተስፋ ቆርጦ በቃ 人家开不进缅甸喽。Now, የሚባል ነገር አለ። ይህን ወጣቱ ብዙ ነገር እንደሰራ እና ሁለተኛ ደግሞ ብዙ እንዳስተማረ ወጣቱ አለርቶ ነው። ኮሚኒቲውን እያስተማረ በጣጠር በፋይናንስ፣ በሁሉም ነገር እያስተማረ ነበር እና እኔ ወጣቱ አሪፍ ሪስፖንስ እንዳለው እና ብዙ ተነሳሽነት እንዳለው እና እንዳስተማረ ጥሩ ነው ብዬ አስባለሁ። እኔ በለዲ ምላሹን እንዴት አነሱ? የወጣቱ ምላሽ በመጀመሪያ የኢትዮጵያ ወጣቶችም አመስገን ፈልጋለሁ፣ ሁሉንም ማለት ነው። ለምንድነው የአሁኑ ወጣት ልክ እንደወታደር ነው ሕይወቱን አሳልፎ ለሀገሩ ሕዝብ የሰጠ ወጣት ነው እና የተማርኩት ምንድን ነው ከእነዚህ ወጣቶች እነዚህም ወጣቶች በኮሮና ምክንያት ብቻ ሳይሆን በሌላ መልካም ተግባር የመሰማራት ሙሉ ልብና ቅልብ ያላቸው ወጣቶች ናቸው። አሁን ላይ ያሉ ወጣቶች እና እንዳደረካቸውና እንደመራሃቸው የሚሆኑ ወጣቶች ናቸው ያሉ እና በጣም ከባድ ተስፋ ነው ያለኝ። ይህን ከኮሮና በኋላ ያየሁት በወጣቶች ያለኝ ተስፋ ሀገራችንን ኢቨን ድህነታችንን ለማጥፋት ከባድ አስተዋጽኦ የሚያደርጉ ወጣቶች አሉ ብዬ አምናለሁ እና በጣም ደስ የሚል ተግባር ላይ ናቸው ራሳቸውን ህይወታቸውን አሳልፈው የሰጡ ወጣቶች ናቸው ያሉት። ልክ እንደዛም ደግሞ በጣም ትላባይነት የሚገኝባቸው ያለ አግባብ አግባብ የሌለው ቦታ የሚታዩ ወጣቶች ጥቂት ወጣቶች ይኖራሉ። እነሱንም ያው በማስተማር ወደ ራሳቸው መመለስ ይችላሉ ብዬ ተስፋ አድርጋል። አክመ ተጨማሪ ሀሳብ ካለን አስተናቅ እኔ አሁን በስራ ጉዳይ ሻራ ብቻ ነው ያለሁት። በጎነት እንዴት ደስ ይላል መሰላቸው። በጎነት ደስታን ይሰጣል እጅ ሰጥ ልብ ይደሰታል። ወጣቶች የሰሩት በጎ ተግባር አስደናቂ፣ አስደሳች መሆኑ አግኝቼዋለሁ። ከዳር እስከ ዳር ያደረጉት እንቅስቃሴ በጣም አፕሰት አድርገዋለሁ። ሞተር ሳይክል በማቆም በመኪና የቤት መኪና በማቆም እጅ ማስታጠቡ በየቦታው በመዋጫው በሰብሰብ ታላቅ ስራ ሰርቷልና ወጣቶች ሊመሰገር ይገባል። በኮሮና ምክንያት እየተሰራ የሚገኘው የበጎ ፈቃድ ተግባር ምን ያህል ወጣቱን ከሌላ ወጣት ጋር ከአካባቢው ጋር ከማህበረሰቡ ጋር ከሀገሩ ጋር አስተዋውቆታል ማለት ይቻላል፣ አቀራርቦታል ማለት ይቻላል። በራሱ ውስጥ ያለውን ምቅም ችሎታ ያሳውቅበት እድል ካለ ምን ታዘባችሁ እናንተ ከበደ? ከባድ አስተዋጽኦ እያደረገ ነው። ምክንያቱም በየአካባቢው ያለውን ህብረተሰብ እየጎበኘን ያለው እና በዚሁም የሚቀጥል ይመስለኛል። ምክንያቱም አንዴ ትንሽ ነገር ስታይ ልብክ እየተነካ ስለሚሄድ ወጣቶች በዚሁ የሚቀጥሉ ይመስለኛል። ከአሁን በኋላም ወደ ቤታቸው ተመልሰው ወደ አካባቢያቸው ተመልሰው ታላላቅ አባቶቻቸውን፣ ታላላቅ እናቶቻቸውን ማየት እንዲችሉ አድርጓቸዋል። ከብዙ ነገር አስተምሯቸዋል ብዬ አስባለሁ። ምክንያቱም ሁሌም ለሞት እንዳለ አታስብም፣ ሁሌም መኖር ደስታ እንዳለ ነው የምታስበው ያለው እና ይሄ ክፉ ነገር ሲመጣ ማስጠንቀቂያ ይሰጠን ይመስለኛል። እና ወጣቶችም በዚሁ የሚቀጥሉና ህብረተሰቡን በማገልገል ትልቅ አስተዋልጦ ይወስዳሉ ብዬ አስባለሁ። ዲኔኑስ እኔም እንዳየት ማለት ነው ይሄ ስራ በጣም ኮሚኒቲ እና ኮሚኒቲ ወጣቶች ከወጣቱ ጋር ከኮሚኒቲው ጋር አጣምሮ ተንብዬ አስባሉ። አሁን ካየት ማለት ነው ብዙ ወጣቶች ከገጠር ወደ ከተማ እየሄዱ ከከተማም ወደ ገጠር ሄዶ እያስተማሩ ነበረ እና አንዳንድ እያሳተቡ ብዙ ነገር ሳሙና እየገዙ በቃ ሁሉ ሄ ደግሞ፣ አንዳንድ ኮሚኒቲዎች ዱሮ ሁኑ ወጣቶች የሚባል ነገር ነበረ። ወጣቱ ማህበረሰቡን ማክበር ላይ መርዳት ላይ በጣም ችግሮች ነበሩ። አሁን ግን ሕዝቡ ወጣቱ ከኮሚኒቲው ጋር ሄዶ እያስተማረ ብዙ እንቀራሽን እንጂ ማድረግ አለባችሁ መሄድ አለባችሁ ብሎ እያስተማረ ብዙ ነገር ተሰርተዋል ብዬ አስባለሁ። ይሄ ደግሞ ወጣቱን ከወጣቱ ጋር ወጣቱን ከኮሚኒቲ ጋር ኢቨን ከሌሎች ጋር ከሲቪክ ኦርጋኒዜሽኖች ጋር አታምሮ ለነገው ብዙ ተስፋ የሚሰጥ ስራ ተሰርተዋል ብዬ አስባለሁ። ይሄ ደግሞ ለነገ ማለት ቀጣይነት እንዳለው ይሰማኛል። እኔ አክመል በየቦታው ድንኳን ጥለው በጋራ ስለ ኮሮና ቫይረስ ትምህርት የሚለግሱ በጎ ተግባራት በቅልት ተሰርተዋል። በየቦታው ስታይ በጣም የሚገርም በቃ በየቀበሌው በየምናምኑ እየተሰባሰበ ነው። ወጣት እንደዚህ ይጠበቃል ብለህ ከማትገምተው በላይ ነው እና የተሰራው እና በጣም አጋር ንቅ ያለው ይህን ነገር ማህበረሰቡ፣ የተለያዩ ተቋማት፣ መንግስት ምላሹን እንዴት አዩት? የወጣቱ ምላሽ ማለት ነው። ለምሳሌ ከማመስገን አንጻርም ሊሆን ይችላል፣ ከመውቀስም አንጻር ሊሆን ይችላል፣ ምቹ ሁኔታዎችንም ከመፍጠር አንጻር ሊሆን ይችላል። እና እንዴት አያችሁት? ይሰማል። እሺ ከአክመል ልጀምር። የበጎ ፍቃድ ተግባራቱ እጅግ ውጤታማ መሆኑን የምታውቀው እጅ መታጠብ መለመዱ መጨባበጥ ቀርቶ የድሮ ሰላምታችን እጅ ነስቻለው በሩቁ መሆኑ ሁሉም ከሌላው ጊዜ የተሻለ ንጽሕናውን በመጠበቅ የአፍና የአፍንጫ የእጅጓን ተጠቃሚ እንዲሆኑ ማድረጉ እና በተለያየ ርቀቱን በርቀቱን ጠብቆ ሰው መሄዱ እሱሱ ነገር ተለምዷል ነው። ከውጤታማነቱ አንፃር አንጻር ይህንን ተመልክታል፣ የመንግስትንን ምላሽ የተቋማትን ምላሽ የህብረተሰቡን ምላሽ እንዴት አየኸው? የመንግስት ምላሽ የሚገርመው መንግስቱ መደነቅ ያለበት ለይቶ ማቆያ ማዘጋጀት፣ እሱ ሊደነቅ ይገባል። በብዙ ድጋፎችንም አድርጓል። ሁሉም ጋር ማዳረስ ይከብዳል። አንዳንድ በጎ ተግባራቱን እሱ ሱ ነገር ነው መቀጠል መሳሪያ አለበት። ባለ ሀብቶቹ የንግድ ድርጅቶች እጃቸውን እንዲዘረጉ ሁሉም ጋር መድረስ ይቻላል። በተለይም ክፍለ ሀገር ላይ በደንብ መሰራት አለበት ብዬ አምናለሁ። ወጣት ጂኔኑስ እኔ እንደምያየት አፕሬሽት ማድረግ አለብኝ ከሁሉም በላይ ሲቪክ ኦርጋኒስ ግን የጤና ተቋማት እና እንዲሁም ደግሞ የሀይር ኤዱኬሽን እነሱ፣ ተማሪው ወጣት ወስዶ ወደ ሌላ ሰፖርት እያደረገ ብዙ እያመሰገነ ነበረና አንዳንድ ቦታዎች ደግሞ ከመንግስት ያዩት ማለት ነው። አንዳንድ ቦታዎች ወጣቱ ለትምህርት ሲሄድ ወደ ፖለቲካ እየወሰደ ነበር። አንዳንድ ቦታዎች እያዩ ማለት ነው። ወደ ፖለቲካ ተወግዶ ወጣቶች አብሮ እየተቀመጡ እየሄዱ ፓስተሩን ይኖረዋል አይቻሉ ያዩት ነገር ነው እና ብዙም አንዳንድ ቦታዎች ጥሩ ባይሆንም ከመንግስት የተሰጠ አንዳንድ ቦታዎች ምስጋና ቢሆንም አንዳንድ ቦታዎች ችግር እንዳለ አይቻሉ። ሁለተኛው ደግሞ ስፔሻል ከጤና ተቋማት እና እንዲሁም ከሕዝቡ ያለውት በጣም አፕሪሼት አድርገዋለሁ። ወጣቱን መቀጠል እንዳለበትም ተገዝብ አይቻለሁ። እና ሁለተኛ ደግሞ አንዳንድ ቦታዎች ባጀት አለመኖሩ ወጣቱ እየተቸገረ ነበር። ይሄ ደግሞ ባጀት ቢኖር ከዛ በላይ የሚሰሩ ነገሮች እንዳሉና በማስተማር ብቻ ሳይሆን በሌሎች ስራዎች መደገፍ እንዳለበት ወጣቱን ማየት ገባ ነበረ። ያው ሪስፖንሱ አሪፍ ነው ብያስላለሁ ነ በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ ደግሞ በአይነቱ የመጀመሪያው የሆነ ሰዎች ከየቤታቸው የሚሳተፉበት የበይነ መረብ ላይ ሩጫ ወይም ቨርቹዋል ሩጫ በቅርቡ እንደሚደረግ ተሰምቷል። ሀብታሙ ስዩም የሩጫው አስተባባሪ ከሆኑት ኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሻው አብዛ ጋር አጭር ቆይታ አድርጓል። ዶክተር ጋሻው ሩጫውን ማሰናዳት ለምን እንዳስፈልገ አስቀድመው ይናገራሉ። ታላቅ ሩጫ በዲሲ ወይም ግራንድ አፍሪካን ራን በዚህ አመት ጁላይ ላይ ልካሄድ የታቀደ ቢሆንም ከአንድ ወር በፊት ሌላ ጊዜ መተላለፉን አሳውቅን ነበረ። ነገር ግን ከአስተላለፍ ነው በኋላ እንደምታውቀው በዚህ በ ቫይረሱ ምክንያት ብዙ ወገኖቻችን የኢኮኖሚ እና የስነልቦና ጫና እያረፈባቸው ነው እና ከታዋቂ እና ዝነኛ አትሌቶቻችን ጋር በአጋጣሚ በምንጫወትበት ጊዜ የበኩላቸውን አስተዋጽኦ ለማበረከት አይዟችሁ፣ ይህን ጊዜ አልፎ አለ፣ አብረናችሁ እንሆናለን የሚል የአንድ ቀን ጠዋት ዝግጅት ለማዘጋጀት ሀሳቡ መጣ እና በዛ ጥንስስ ሀሳብ ዙሪያ ነው የኢትዮፒያን ቨርቹዋል ራን የሚለውን ወይም ደግሞ የኢትዮጵያ ቨርቹዋል ሩጫ ማዘጋጀት በግንቦት ስምንት ላይ ያሰብ ነው። ቨርቹዋል ራን የሚለውን ነገር የሚሰማ ሰው በአጠቃላይ አዲስ ሀሳብ ሊሆንበት ይችላል። ምንድን ነው ሀሳቡ፣ በምን ሁኔታ ነው የሚከናወን የሚለውን እስቲ በጥቂቱ ያስረዱኝ። በጣም ጥሩ ጥያቄ ነው። ቨርቹዋል ራን ማለት አትሌቶቻችን በያሉበት ቦታ ሆነው የእኛም ወገኖቻችን በየትኛውም ዓለም የሚገኝ ኢትዮጵያዊ በሶስት መገናኛ መድረኮችን በመጠቀም ማለትም ዙም፣ የዚህ ብዙ ጊዜ ለስብሰባ የሚታወቅ ነው። በዙም በፌስቡክ ላይቭ እና በዩቲዩብ ላይቭ ላይ ኢትዮጵያውያኖች ኢትዮጵያ የሚሆኑ እዚህም አሜሪካ ውስጥ የሚሆኑ ዩሮፒያ ውስጥ ወይም ደግሞ ኤሽያ ውስጥ ወይም ደግሞ ሚድል ኢስት አካባቢ ያሉ ኢትዮጵያውያኖች ግንቦት ስምንት ቀን እኛ በዚህ በዲሲ አቆጣጠር ጠዋት ቴን ኤኤም ላይ አትሌቶቻችን ደግሞ ከሀገር ቤት ሆነው ኤክሰርሳይዝ እያደረጉ ተራ በተራ ለአምስት ለአምስት ደቂቃ ደራርቱ አለች፣ ቀነኒሳ አለ፣ ጥሩነሽ አለች፣ ገንዘቤ ዲባባ ሚሊዮን ወልዴ ፋቶማሮ ባይኖር አሉ እና ትሬድሚል ላይም ይሁን ግቢያቸው ውስጥም ይሁን ቤታቸው ውስጥም ሆነው አጭር መልእክት አስተላልፈው ረን የምንሮጥበት ሰው ከያለበት ሆነ ከትንታኔ እንደሰማት የሚያሸንፈውን ሰው ለማወቅም ትንሽ ከበድ የሚል ይመስላል። የሚያሸንፈው ሰው ይሄ መልካም ጊዜ አብረን ለማሳለፍ ነው። እንደምታውቀው ቅድም እንደጠቆምኩት በአሁኑ ጊዜ ከቤታችን ማውጣት አንችልም። ብዙዎቻችን የተወሰኑ ስራ እተዋል ወይም ስራ ፈተናል። ወገኖቻችን እና አትሊስት አለን ለማ ለማለት አይዞአችሁ በርቱ ለማለት ስለሆነ ተወዳድረው የሚያሸንፍ የለም። ግን በአትሌቶቻችን ለምሳሌ፣ ዙም ላይ ቀድሞ የሚመዘገቡ አንድ ሺ ተሳታፊዎች እየተያዩ ለምሳሌ፣ አንድ ሰው እንግሊዝ ሀገር ውስጥ ሊሆን ይችላል ለንደን፣ አንድ ሰው ደግሞ እዚሁ ፍሎሪዳ ማያሚ ሊሆን ይችላል። እየተያዩ በዙም ኤክሰርሳይዝ የሚያደርጉበት ነው። ከደራርቱ ጋር እየተነጋገሩ ከቀነኒሳ ጋር እየተነጋገሩ እና የሚያሸንፍ ሰው የለም። ሁሉም አሸናፊ ነው የሚሆነው፣ ግን እጣም ፊ ደራርቱ ወይም ቀነኒሳ ወይም ጥሩነሽ እጣ ወጥቶና እድለኛ የሆነ ሰው የኢትዮጵያን ኤርላይንስ የደርሶ መልስ ትኬት የሚያገኝበት ዝግጅት ነው የሚሆነው። ዶክተር ጋሻው ምን ያክል ተሳታፊዎች ይሳተፋሉ ብለው ያስባሉ? አዎንታዊ ግቡ ምንድን ነው? በጣም ጥሩ ጥያቄ ነው አብታሙ። እንግዲህ ተራርቀን በአንድነት ከታዋቂ አትሌቶቻችን ጋር ከነሱ ጋር እየተነጋገርን ለአጭር ለአጭር ጊዜም ቢሆን ኤክሰርሳይዝ እያደረግን የቻለ በቤት ውስጥ የቻለ በትሬድ ሜል የቻለ ግቢ ውስጥ፣ ደራርቱ ለምሳሌ ዩቲዩብ ላይ ትችላለች፣ በቲቪ ግማሹ ስልክ ላይ እያያት ከደራርቱ ጋር ለአምስት ደቂቃ እንሮጣለን፣ ከከነሳ ጋር ለአምስት ደቂቃ እና እንሮጣለን እየተነጋገርን እና ይሄ ያጣናቸውን ወገኖቻችንን የምናስብበት እንደገና ደግሞ ፈጥኖ ደራሾች የሆኑ ወገኖቻችን ማለትም የሕክምና ባለሙያዎችን የምናከብርበት፣ በጠቅላላው ደግሞ በዚህ ለሚያልፍ ጊዜ የማያልፍ ትዝታ በአንድ ቀንም ቢሆን ለአንድ ሰዓት ተኩልም ቢሆን ከአትሌቶቻችን ጋር በመላው የዓለም ያለን ኢትዮጵያኖች በአንድ ላይ የምንገናኝበት መድረክ ለመፍጠር ነው። እንግዲህ ሀሳቡና በዙም ላይ የሚሳተፉ አንድ ሺህ ሰዎች ይኖራሉ። ቴክኖሎጂ የሚፈቅደው ያ ስለሆነ የተቀረው ነው ደግሞ በፌስቡክ እና በዩቲዩብ የምንሳተፍበት ነው የሚሆነው። ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት ምርጫችሁ ስላደረጋችሁን እናመሰግናለን በመቀጠል ኢትዮጵያ ውስጥ ለረዥም አመታት ተከልክሎ የቆየው በእንስሳትና በእጽዋት ላይ የሚካሄድ የዘረመን ለውጥ ቅይስ አካል ጂኤምኦ ምርምር ከአስር አመታት በፊት ተጀምሯል በቅርቡ የዩናይትድ ስቴትስ የግብርና ቢሮም ኢትዮጵያ የዘረመን ልውጥ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ጠቅሶ ይበል የሚያሰኝ ነው ሲል አድናቆትን ችሮታል። ይህን ተከትሎ በዘርፉ ባለሙያ የሆኑ ግለሰቦችና አክቲቪስቶች ሁኔታው የምግብ ዋስትናን ከማረጋገጥ ይልቅ በድህነት ውስጥ የሚኖረውን ገበሬ ለባሰ ድህነት ያጋልጠዋል በማለት በእነዚህ የዘረመን ለውጥ በተደረገባቸው የግብርና ምርቶች ላይ ገደብ እንድትጥል እንቅስቃሴዎችን ጀምረዋል በዚህ ጉዳይ ላይ የግብርና ባለሙያዎች አስተያየቶቻቸውን ይሰጡ ዘንድ በኢትዮጵያ የግብርና ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑትን ዶክተር ታደሰ ዳባና በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ተመራማሪ የሆኑትን ዶክተር ክፍለ ማርያም የኋላን አነጋግረን ነበር እንደሚከተለው አሰናተነዋል በግብርናው ዘርፍ በአዝርዕትና በእንስሳት ዙሪያ ምርታማነትን ለማሳደግ እንዲሁም በምግብ ኃይል የሀገርን አቅም አሳድጎ ትርፋማ ለመሆን የተለያዩ አይነት ጥናቶችና ምርምሮች በዓለም ላይ ይካሄዳሉ። ከነዚህ የግብርና ምርምር ዘርፎች ውስጥ እጅጉን ጎልቶ የወጣውና አከራካሪው ደግሞ የዘረመል ለውጥ ወይም ቅይስ ጄሞ ነው። የተለያዩ የዘረመል ለውጥ የተደረገባቸው የአዝርዕት አይነቶች በሽታን ድርቅን እንዲሁም ተባይን የመቋቋም አቅም ስላላቸው የተዘራው በሙሉ ውጤታማ በሆነ መልኩ ለገበያ መቅረብ በመቻሉ ትልቅ ተስፋ የሚጣልበት የምርምር ዘርፍ ነው። በዚህ የተነሳ ኢትዮጵያን ጨምሮ ጥቂት የማይባሉ የአፍሪካ ሀገራት ዓይናቸውን ወደዚህ የምርምር ዘርፍ ከጣሉ ዋላ አደር ብለዋል። በአንጻሩ በዘርፉ ባለሙያዎች የሆኑ ግለሰቦች ይህ የምርምር ዘርፍ ከፍተኛ ጥንቃቄና ገደብ የሚያስፈልገው፣ አነስተኛ ገበሬዎችን የራሳቸውን ተፈጥሯዊ ዘር በማሳጣት በትላልቅ የእርሻ ኩባንያዎች ስር እንዲሆኑ የሚያደርግ፣ በተፈጥሯዊ ኦርጋኒክ ምርት ላይ ውድመት የሚያስከትል፣ በዓለም ገበያ ተወዳዳሪነትን የሚያስቀር፣ እንዲሁም የመሬትን የማብቀል ኃይል የሚጎዳና አካባቢያዊ ብክለት ላይ ተጽዕኖ በማሳደር አደጋ የሚጋረጥ ነው ይላሉ። በኢትዮጵያም ለረዥም ዓመታት እገዳ ተጥሎበት የቆየው ይህ የምርምር ዘርፍ እንደ አውሮፓውያኑ አቆጣጠር በ2015 ዓ ም በጸደቀው የብዝሃነት ማሻሻያ ህግ መሰረት ምርምሩ ተጀምሯል። ዶክተር ታደሰ ዳባ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ ናቸው። በኢትዮጵያ ውስጥ በአሁን ሰዓት እየተካሄደ ስላለው ምርምር ይዘትና ጠቀሜታ እንዲህ ያስረዳሉ። እንደሚታወቀው ይሄ በሞለኩላር ደረጃ በደንብ በጥልቀት የሚሰራ ስራ ነው እና ኢትዮጵያ ውስጥ እንግዲህ በአብዛኛው የአቅም ግንባታ ስራዎችን እየሰራን በውጭ ሀገር የተሰሩትን የማላማት ስራዎች ነው የሚሰራው። በአብዛኛው እኛ የምንሰራቸው አንድ ሁለት ሙከራዎች አሉ። እነዛ በሙከራ ደረጃ ላይ ናቸው እና በታቀበ በማሳላ የሚሆን ከሆነ ደግሞ ኮንፋይንድ በሆነ ሁኔታ አካባቢ ደንና አየር ለውጥ ኮሚሽን በሚባለው ድሮ ሚኒስተር በነበረው በነሱ ተቆጣጣሪነት ምንም ነገር ቅንጣት ነገር ከዛ ሳይወጣ ቁጥጥር የተደረገበት የሚሰራ ስራ ነው። ከዛም አልፎ ደግሞ ለህብረተሰብ ጠቀሜታ የዋለ ቢቲ ጥጥ የሚባል በሁለት ሺ አስራ ስምንት ፈቃድ የተገኘበት ምርምር አለ። ቢቲ ማለት ባሲለስ ትሪንጀንሲስ የሚባል ቅጠል ላይ የሚገኝ የባክቴሪያ ዘር ነው። ያንን ፈተሽንና ለህብረተሰብ ጠቀሜታ እንዲውል ተፈቀደና አምና ለተወሰነች ቦታ ሶሳ በሚባል አካባቢ በትንሽ ገበሬዎች ላይ ተሞክሮ ታይቷል። ዶክተር ክፍለ ማርያም የኋላ በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ጥናት አድራጊና በግብርና እና በአዝርዕት ጥበቃ ዘርፍ በዘለቄታዊ የታዳሽ ተፈጥሮ ሀብቶች ምርምር ባለሙያ ናቸው። የዘረመል ለውጥ ጥናት ዘርፍ ከፍተኛ የሆነ ጥቅም ያለውና ምርምሩ ሊበረታታ የሚገባ ቢሆንም ኢትዮጵያ ውስጥ ግን ተቻክሎ አነስተኛ ገበሬዎችን እዚህ ውስጥ መክተቱ ትልቅ አደጋ አለው ይላሉ። የዘረመል ለውጥ የተደረገባቸው የጥጥና ድርቅን የሚቋቋም በቆሎ ምርምር በታቀበ ሁኔታ ወይም ደግሞ ወደ ውጭ በማይወጣ ሁኔታ በተመራማሪዎች ቁጥጥር ስር ሆኖ ምርምሩ መካሄዱን እደግፋለሁ የዘረመን ለውጥ የተደረገባቸው አዝርት ወይም ደግሞ ሌሎች ለጥጥ አይነት ቴክስታይላቸው ወይም ለፋይበራቸው ተብሎ የሚመረቱ አዝርቶች የራሳቸው የሆነ ጉዳት ሊኖራቸው ይችላል የራሳቸው የሆነ ጉዳት ስንል ምንድን ነው ለምሳሌ እንደ ኢትዮጵያ ባሉ እጅግ በጣም ደሃ በሆነ እጅግ በጣም የተበጣጠሰ መሬት ባላቸው ገበሬዎች መካከል ላይ እነዚህን የበቆሎና የጥጥ ዝርያዎች ብንለቅ እነዚህ አንደኛ ሲሰሩ በራሳቸው አንድ አይነት ዘር በመሆናቸው በተለያየ በሽታ በተለያየ ነፍሳት የመጠቃት እድል አላቸው። እንደገና ደግሞ ከፍተኛ ምርት ለመስጠት ደግሞ ከፍተኛ የሆነ የጸረ አረም፣ የጸረ ፈንገስ፣ የጸረ ነፍሳት መድኃኒቶችን ስለሚጠቀሙ በአካባቢ ላይ ከፍተኛ ብክለትን ያመጣሉ። በአጠቃላይ ገበሬው ሁሌም በየዓመቱ ባዶ ጁን ነው ዘርን በተመለከተ ዋናውን ትርፍ ለዘር ግዢና እንዲሁም ደግሞ ራሱን በቆሎንም ለማምረት ለሚከላከልበት ለግብአት አቅርቦት ያወጣውና ባዶ ጁን ይቀራል። የመጨረሻው አሸናፊ ኮርፖሬቶች ይሆናሉ። ዘሩን፣ ጸረ አረሙን፣ ጸረ ፈንገሱን፣ ጸረ ነፍሳቱን የሚያቀርቡ ድርጅቶች ይሆኑና ገበሬው ትርፍ አልባ ሆኖ በዳ ተዘፍቆ ይቀራል። ዶክተር ክፍለማርያም የዘረመል ለውጥ ጥናትና ምርምር እንዳለ ሆኖ ምርምሩ በምን መልክ መቀጠል እንዳለበት ግን ፖሊሲ ሊቀረጽለት ይገባል ይላሉ። አንደኛ አስቀድሞ ፖሊሲ ሊቀረጽ ይገባል። በምን መልኩ ነው ልንጠቀም ምን ይገባል? እነማን አዝርቶች ላይ ነው ልንጠቀም የሚገባን? እስከ ምን ደረጃ ነው ልንሄድ የሚገባን? እንዴት ነው ደግሞ ጉዳትና ጥቅሙን ልንከታተለ የሚገባ? የሚል ስትራቴጂ ወጥቶለት ፍሬምወርክ ተነድፎለት በሀገር ደረጃ ነገ ነገ ወዲያ ስኬታማ ከሆነ ሊተገበር ይችላል። ነገር ግን አሁንም ቢሆን ይህንን ደግሞ ተግባራዊ በምናደርግበት ጊዜ ለተወሰነ ጊዜ የተወሰኑ ጂኦግራፊካል ኤሪያዎች መከለል እና የተወሰነው ኤሪያ ወይም የተወሰነ የሀገሪቱ ክፍል ከነዚህ ከጀሞ ነፃ ሁኖ ኮንታምኔት እንዳይሆን መጠበቅ፣ በተወሰኑ ክልሎች ብቻ ላይ ግን ሙከራውን ማካሄድ ይቻላል እስከዛው ድረስ ግን በተለይ በተለይ ከፍተኛ ደጋማው አካባቢ ያለው በጣም በጣም ትንንሽ መሬት ያለው እና በትንሽ መሬት ብዙ ቤተሰብ የሚያስተዳድረው ገበሬ መካከል ላይ ገብቶ ውዥንብር መፍጠር ግን አይጠበቅብንም እና በዘመቻ መካሄድ የለበትም። እጅግ በጣም በሰክነው ሁኔታ ማነው አትራፊው መጨረሻ ላይ የሚለውም ገበሬው ያቀርፋል፣ አገሪቱ ትጠቀማለች። ፈንጂሳይድ አምራች ካምፓኒዎች ናቸው ተጠቃሚ ዘር አምራች ካምፓ ገበሬው ይሄንን ሰርቶ ቀስ ብሎ ተግባር መግባት ጥሩ ይመስለኛል። በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑት ዶክተር ታደሰ ዳባ ስጋቶች የሚነሱባቸው ጉዳዮች ፍሬ እንዳላቸው ጠቅሰው፣ ይሁንና ምርምሩ ከፍተኛ በሆነ ጥንቃቄና ከብዙ ሙከራዎች በኋላ ለሕብረተሰብ የሚደርስ ነው ይላሉ። ይሄ በጣም ሎጂካል ስጋት ነው። በእርግጥ አጥሮዋዊ ነቃቸው እንዳይለወጡ እነዚህ ዘረመላቸው የተቀየረ የተለወጡት ዝርያዎች አካባቢ ላይ የነበሩትን እንደማያጠፉ በደንብ ይጠናል በሞለኪላር ደረጃ ጭምር ከላብም ውጭ ሌላው በሰውና በእንስሳት ጤና ላይ እንደዚሁ በተለያዩ ሁኔታ በዛ ደረጃ ተተንትኖ ይታያል እና ትጋቱ ጥሩ ሆኖ ግን ይሄ በደንብ ታይቶ ተፈትሾ ማረጋገጫ የተሰጠ ስለሆነ እርግጠኛ ተኮኖ ነው ለሰው ጠቀሜታ የሚውለው። በአሁኑ ሰዓት ኢትዮጵያ ውስጥ እንሰት በቆሎ እና ጥጥ ላይ ሙከራዎች እየተካሄዱ እንደሆነም ዶክተር ታደሰ ዳባ አክለው አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ለዛሬ ያዝንላችሁን እዚህ ላይ ጨርሰን ልንሰናበታችሁ ነው። አስተያየቶቻችሁን በትዊተር በኢንስታግራም እና በፌስቡክ ቪኦኤ አምሃሪክ ብላችሁ ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እያመሰገንን፣ ኤደን ገረመው ፕሮግራሙን በመምራት በቅንቡር ደግሞ ኤልያስ አስማረ ነበርን። መልካም ምሽት ደናገሩ Daga Tanas, Washington di raka daburura